ጋቢና ቪኦኤ ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባበሉ ታክሲ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ።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 ሰላም ሰላም፣ ጤና ይስጥልኝ የተከበራችሁ አድማጮቻችን፣ ከዋሽንግተን ዲሲ በቀጥታ ወደ እናንተ የሚደርሰው ጋቢና ቪኦኤ ፕሮግራማችን ተጀምሯል። ዛሬ ቀኑ አርብ ነው። አርብ ደግሞ ጋቢና ሙዚቃ ነው የምናስተላልፈው። ማስተናግዳችሁ ዲጄ ፋቱ ነኝ። አብራችሁ እንድትቆዩ በማክበር በመጋበዝ ፕሮግራሙን እንጀምር ያለው አድማጮቻችን እንግዲህ ዛሬ አሪፍ አሪፍ ሙዚቃ ተዘጋጅቷል። የመጀመሪያው ሙዚቃ የሚሆነው እንግዲህ ሀሁ ቢትስ ፊቸሪንግ ወንዲ ማክ አንቺ ሸገሬ ይሰኛል። በዛው አያይዜ ደግሞ ያፒ ማፒ ኢትዮጵያ በጣም አሪፍ አሪፍ ሙዚቃዎች ናቸው። ቪዲዮቹን በፌስቡክ ላይቭ ላይ እየታዩ ነው፣ ተመልከቷቸው። በጣም ደስ የሚሉ ሙዚቃዎች ነው። ወደ እናንተ ማደርሰው ዲጄ ፓቱ ነኝ። Shake it on you, then get out of the room. I am seeing. What that you are in good hands, it looks like the yo Cause up, it won't, Mistogan, passably, I tell ራሱ ቢለብሱ ጥጡን አሸምነው ዘመን ቢለዋወጥ ያው ሽሮ ሜዳ ነው። እሳቸው ባራዳ ደጃችሁ ቤ ደምቀው አንቺን በአገር ለብሰሽ መገኛሽ ቦሌ ነው። ከቦሌ ፒያሳ ሲነሳ ጎበዝ ጀግና ደፋር ልቤ ተብሎ ተሞካሽቶ ሲሄድ ቀልቤ ከዳ ከዳ ከሷ ሜዳ ተውባ አምራ ሰማ ማልዳ ዘንቀት ዘንቀት ከስትል ተረማምዳበት መንገዱን ሲከዳኝ ጉልበት እንግዳ ነገር የማላውቀው ስሜቱን ካለፈው ዘመን ተቀባይናት ከዚህም ዘመን አሻጋሪ ሁለቱም አንድ ላይ አደላድላ አስተራቂናት ዘዋሪ

ጎበዝ በየጥጉ በሄድሽበት ዳሩ ልቡን ሲፈታልሽ አልቤን መለሽሩ እንደው መላገጡ ጠፋው መላውሉ ሄደው ማይመለስ አንቺን ያለው ሁሉ አንቺን ያለው ብዙ ጎበዙ ጎበዝ ያገር በልያዝ ንገር ማርካ ስትል አለቃና ምንዝር ፋኖ ፋኖ ፋኖ ፋኖ ባባው አንቺን ማርኮ ማነው የተሰማው ገሰ ገሰ ገሰ ገሰ ገሰ ገሰ ሁሉ በሀሳብ ሰረገላ ከንፎ ካንቺ እየደረሰ ደስታን ከሳበው ድማ እያፈሰ ንገሲ ባነ ባለው አንቺ ባለው እየጨሰ ኢትዮጵያዊ ቀለም አንደኛ ነው በዓለም። አምላክ በጥበቡ ጠመሞ የሰራን ብዙ ተባዙ ዓለም ሙሏት ብሎ የባረገን የሰው ዘር መገኛ ኢትዮጵያውኛንን ማንም ያልደፈረን የአፍሪካ ኩራት ለወደደን መልስነት ለጠላት

ረጃሽን የሰሩ ለሁማ ኢትዮጵያ አሻራ ያኖሩ፣ ሀገር አስከብረው ለወገን የኖሩ፣ እስካለም ፍጻሜ ሲዘከሩ ይኑሩ። ልጅ ምንም ቢሆን አባቱን አይቀድምም። ቢሆንም አዲስ ትውልድነት ታሪክን ለመሳቅ ወደኋላ አንልም ተግባሩ ተግባብሮ የሚኖረው እስላም ክርስቲያኑ በቅድስት ሰላም ሀገር በኢትዮጵያ ነው። በሉ ባህር ማዶ ሁኖ በስደት ታውሮ ወንድሙ ሊገለው ከጠላት ወግነው ሰላቢ ወላዋይ ባለ ሁለት ምላስ መሳይ ወረኛ ሳያውቀው ያለቀ የሚላ ሳያጣ ሀገሩን የሸጠ እነሱ ቢጨሁ ጥፋት ጥፋት ቢሉ እያሉ አማራ፣ ኦሮሞ፣ ትግራይ ነው ከደቡብ ሶማሌ፣ ቤንሻንጉል፣ አፋር፣ ጋምቤላ፣ ሀረሬ እኛን ሊለያዩ ብዙ ቢተርንሱ በፍጹም አይችሉም ሊያስቆምት ግመሉ ማነው ማይበጥሰው የአንድነት ገመሪ ቋንቋ ቢለያዩ አንድ ነው። Ya dio duro la

ሁለተኛ ክብርህ ናት። ሦስተኛ ሚስትህ ናት። አራተኛ ልጅህ ናት። አምስተኛ መቃብርህ ናት። እንግዲህ የእናት ፍቅር፣ የዘውድ ክብር፣ የሚስት የዋህነት፣ የልጅ ደስታ፣ የመቃብር ካባቢነት እንዲህ መሆኑን እወቅ። ተመልሻ ለው ኢትዮጵያ እና አንቺ ሸገሬን በተከታታይ አስደመጥኳችሁ። በተከታታይ ደግሞ አንድ የትግርኛ ትራክ አንድ ደግሞ የኦሮምኛ ትራክ ወደ እናንተ አደርሳለሁ። የመጀመሪያው ትራክ እንግዲህ የሚሆነው የያሬድ ነጉ ነው፣ ዘለላ ይሰኛል ከዛ ደግሞ አቡሽ ዘለቀ ብዙዎቻችሁ የምታውቁት የምትወዱት የኦሮምኛ ሙዚቀኛ ነው። ማሎ ኢንተሎ ከጋቢና ቪኦኤ ዲጄ ፋቱ ነኝ። ፕሮዲሰሪ ሞቅቤል ያበራው Macro leaping <kung> below tower, but bel shinda Let us say, let us say,

How can you live? I know you know to know know know Na I'm not going to be able to do that. not going

Oh, la, hola i la, not know i phuthe maalo anchal janine intlo kalbi ko i don't know I'm to the hospital. I'm going to Razu ja pravdu ማድመጥ ላይ የምትገኙት ጋቢና ቪይ ነው። ዛሬ አርብ ነው። አርብ ደግሞ ይህ ቀን ጠዶ ይብለነዋል። አርብ አርብ፣ አሪፍ ሙዚቃዎቹ ወደ እናንተ ይደሳሉ። ቤቲጂ ጥልቅ ስሜት የተሰኘ ሙዚቃ በማስከተል አስደምጣችሁና ከዛ በኋላ ደግሞ ሳንቾ ፊቸሪንግ ጊልዶው ካሳ ጊልዶ ካሳ የካሙዚቃ ዛወንድ ነው። በጣም አሪፍ አቀራባሪ ነው የነ ሳሚ ጎንቲ ሼክ ምናምን ያቀናበረ። ይሄ ደግሞ በጣም ደስ የሚል ሙዚቃ ነው ሳንቾ ጋር የሠራው ata Yi senga or the nanda dj patu on the one and the two two two two but twos twos. look la <laughs> እሺ የመጨረሻ ሙዚቃ አድርጌ ወደ መረጥኩላችሁ የዳዊት አለማ የወለላ ሙዚቃ ነው የምንሸጋገረው። እንግዲህ በዚሁ ሙዚቃ እኛም ቻው ቻውን እንላችኋለን። ስላደመጣችሁን፣ እስካሁን ስለ ከኛ ጋር ስለነበራችሁ በጣም አድርጌ የማመሰገናችሁ፣ ዲጄ ፋቱኒ ፕሮዲሰር ሞቅቢል እያበረ ይባላል። ፕሮግራሙ ጋቢና ሙዚቃ በጋቢና ቪኦኤ ላይ ነው። ደህና ሁኑ። መልካም ቅዳሜ ናሁል I'm not going a a